ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬን አርብ መስከረም 14 2007 ዓ ም ስርጭት ይዤ ማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ዞይቴክ ቮርኒያክ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀርባል። ሰሎሞን ክፍል ያሰማናል። እንደምናምሽታችኋል። በማላዊ ከ2 ሚሊዮን 800 በላይ ህዝብ በመጪው ዓመት ለረሃብ ይጋለጣል ሲል የዓለም የምግብ ፕሮግራም አስጠንቅቋል። ይህ የሚሆነውም ህዝቡ ያለውን ክምችት አሟጦ ከጨረሰና ከመጀመሪያው ምህር በፊት ነው ብሏል። ማላዊን በያዝነው የአውሮፓውያኑ ዓመት መግቢያ ላይ የመታት ከባድ የውሃ መጥለቅለቅና የተከተለው ድርቅ በታሪክ ታይቶ እንደማይታወቅ የገለፀው ድብልዩ ኤፍፒ ቤቶችንና የምግብ ክምችቱን ጠራርጎ ከመውሰዱም በላይ ለመሬቶችን አበላሽቷል ብሏል። ድርጅቱ ችግሩ በአብዛኛው ሊጎዳቸው ይችላል ለተባሉ 2 ሚሊዮን 400 ሺህ ሰዎች እርዳታ ለመስጠት ማቀዱንም አስታውቋል። የዓለም የምግብ ፕሮግራም ለትምህርት ቤቶች የሚሰጠውን የምግብ እርዳታና ለስደተኞች የዘረጋውን ፕሮግራም ለመቀጠል 10 ሚሊዮን ዶላር በአስቸኳይ ማግኘት እንዳለበት አስገንዝቧል። የቻይናው ፕሬዚዳንት ቺ ጂንፒንግ በአብዛኛው ልዩነቶች ያጠሉበታል ተብሎ የሚጠበቅ ንግግር ከፕሬዚደንት ባራክ ኦባማ ጋር ለማድረግ ና ለይፋ ጉብኝት ትላንት ማምሻውን ዋሽንግተን ገብተዋል። የሁለቱ መሪዎች ውይይት የቻይናን የሳይበር ስለላ፣ የቤጂንግን የኢኮኖሚ ፖሊሲና በደቡብ ቻይና ባህር ያለውን አነታራኪ የግዛት ይገባኛል ጥያቄ እንደሚያካትት ይታመናል። የቻይናው ፕሬዚደንት ቺ አውሮፕላን አንድሩስ አየር ኃይል ጣቢያ ሲያርፍ የክብር አቀባበል ያደረጉላቸው ምክትል ፕሬዚደንት ጆ ባይደን ናቸው። ፕሬዚደንት ቺ ጂንፒንግ በዩናይትድ ስቴትስ ለአንድ ሳምንት የሚዘልቀውን ጉብኝት የጀመሩት በሲያትል ሲሆን በትላንትናው ዕለት አማዞን፣ አፕል፣ ማይክሮሶፍት፣ ቦይንግና ፌስቡክን ጨምሮ ከአሜሪካ ከፍተኛ የቴክኖሎጂ ኩባንያዎች መሪዎች ጋር ተገናኝተዋል። ፕሬዚደንት ሺ በዚሁ ወቅት የፈጠራ መብቶች የሚከበሩበትን አሰራር ለማሻሻል እና ባዕዳን ኩባንያዎች በቻይና ያለ ችግር እንዲሰሩ ለማድረግ ቁርጠኛ መሆናቸውን ገልጸዋል። የሮማው ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አቡነ ፍራንሲስ ዛሬ ጠዋት በኒውዮርክ የተባበሩት መንግስታት ዋና ጽህፈት ቤት ለዓለም መሪዎች መልእክት አስተላልፈዋል። አቡኑ በዚሁ መልእክታቸው የአየር ለውጥን ለመዋጋት፣ ድህነትን ለማጥፋትና ሁከት እየሸሹ የሚሰደዱ ሰዎችን ለመርዳት ዓለም አቀፍ እርዳታና ትብብር እንዲኖር ጥሪ አስተላልፈዋል። ጳጳው ለዓለም መሪዎች ባስተላልፉት መልእክት ላይ ከሦስት ሰዓቱ ዜና በኋላ ዝርዝር ዘገባ እናቀርባለን። የሩሲያው ፕሬዝደንት ቭላዲሚር ፑቲን በመጪው ሰኞ ኒውዮርክ ውስጥ ከዩናይትድ ስቴትስ ዋቻቸው ባራክ ኦባማ ጋር ይገናኛሉ ሲሉ የክሬምሊኑ ቤተ መንግሥት ቃል አቀባይ ዲሚትሪ ፔስኮቭ አስታወቁ። ፕሬዚደንቱ በዚህ ሁለት ከጃፓኑ ጠቅላይ ሚኒስትር ከሺንዞ አቤም ጋር ይገናኛሉ ተብሏል። ሦስቱ መሪዎች በመጪው ሳምንት ኒውዮርክ በሚደረገው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ከሚገኙ በርካታ የዓለም መሪዎች መካከል ናቸው። የሀንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን ሀገራቸው ከክሮኤሽያ ጋር በምትዋሰንበት ደቡባዊ ግዛት የፍልሰተኞችን ጎርፍ ለመግታት በያዘችው ጥረት ከሴርቢያ ጋር እንዳደረገችው ሁሉ በሽቦ ማጠርንም ሊያጠቃልል እንደሚችል ተናገሩ። ኦርባን ዛሬ ጠዋት ይህን አስተያየት ቪየና ውስጥ በጋዜጣዊ ጉባኤ ላይ የሰጡት ከኦስትሪያው ቻንስለር ቨርነር ፌይማን ጋር ተገናኝተው ከተወያዩ በኋላ ነው። ሀገራቸው የምትወስደው ማንኛውም እርምጃ ግልጽ እንደሚሆን ግን የሀንጋሪው ጠቅላይ ሚኒስትር ቃል ገብተዋል። የሀንጋሪው መሪ ሴርቢያ ያደረገችውን ትብብር አወድሰው ክሮኤሽያ በተመሳሳይ የፍልሰተኞቹን ጎርፍ ለመግታት ሕብረቱ ያስቀመጣቸውን መመሪያዎች መከተሏን ይጠራጠራለሁ ብለዋል። ለሰዓቱ ያለን ዜና ይኸው ነው። አመሰግናለሁ። ሰሎሞንን ለዜናው። ከምሽቱ 3 ሰዓት በ19፣ በ22ና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሄርትዝ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ወደ መጀመሪያው ቅንብር እንለፍ። ዴሞክራሲ በሌለበትና ሰብዓዊ መብቶች ባልተከበሩበት ሁኔታ መልካም አስተዳደር ሊረጋገጥ አይችልም ሲሉ የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ተናግረዋል። ኢህአዴግ መልካም አስተዳደርን ስለ ማስፈን እያስቀመጠ ያለው እቅድም ከአንድ ሰሞን ግርግር አያልፍም ብለዋል ዶክተር መረራ። ገዢው ፓርቲ ኢህአዴግ በተለይም ከአስረኛው ድርጅታዊ ጉባኤው ጀምሮ በመልካም አስተዳደር ላይ አተኩሮ እንደሚሰራ እየገለጸ ይገኛል። እስክንድር ፍሬው ዘገባ አለው። መልካም አስተዳደር በተለይ ከአስረኛው ድርጅታዊ ጉባኤ ጀምሮ ከፍተኛ ትኩረት የተሰጠው ጉዳይ እንደሆነ ገዢው ፓርቲ ኢህአዴግ ይገልጻል። በጉባኤው ማግስት የተሰጡ መግለጫዎችና የመንግስት የመገናኛ ብዙሀን ዘገባዎች ለዚህ ርዕስ የሰጡት ትኩረት መጨመሩም ታይቷል። መገናኛ ብዙሀኑ በተለይም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከመልካም አስተዳደር ችግር ጋር የተያያዙ ያሏቸውን የህዝብ ቅሬታ ዘገባዎች ያቀረቡበት አጋጣሚም ታይቷል። አንዳንድ የተቃዋሚ ፓርቲ መሪዎች ግን መልካም አስተዳደር ብቻውን አይመጣም ብለዋል። የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና እንደሚሉት የዲሞክራሲ መኖርና የሰብአዊ መብት መከበር ለመልካም አስተዳደር መሰረት ነው። አንዱ ላይ ሌለው መኖር አይችልም። በምንም ተአምር መኖር አይችልም። እስካሁን ድረስ ባለው ያለምት ተሞክሮ እስካሁን ድረስ ያለው የተሻለ ተጠያቂነት ያላቸው ሀገሮች፣ የተሻለ ዲሞክራሲያዊ ስራና አስተዳደር ያላቸው ሀገሮች፣ ሰብአዊ መብትና ዲሞክራሲያዊ መብቶችን ስራ ላይ አዋሉ የሚባሉ ሀገሮች ዲሞክራሲያዊ አስተዳደርና ስርዓት ያላቸው ሀገሮች ናቸው። ይህንን የሌላቸው ሀገሮች ደግሞ መቶ በመቶ በሚቻልበት ደረጃ ይችላል። መልካም አስተዳደር ሊኖር ያልቻለባቸው ሀገሮች ናቸው። ስለዚህ ሁለቱ የአንድ ሳንቲም ሁለት ገጽታዎች ናቸው። አንዱ ያለ ሌላው መኖር አይችልም። በእርግጥም በመልካም አስተዳደር ችግር ላይ ለመስራት መቁረጡን ኢህአዴግ ይናገራል። ይህንኑ ደግሞ ችግሩ በከፍተኛ ሁኔታ መኖሩን ከማመን እንደጀመረ በአስረኛው ድርጅታዊ ጉባኤ ተንጸባርቋል። ከህወሓት ኢህአዴግ መስራቾችና አመራሮች አንዱ አቶ አባይ ጸሐዬ ከጥቂት ሳምንታት በፊት በተካሄደው በዚሁ ጉባኤ ላይ በሰጡት አስተያየት የመልካም አስተዳደር ችግር በህዝቡ ዘንድ ከፍተኛ ቅሬታ መፍጠሩን አብራርተዋል። ሰላም ማስፈን መቻላችን ባስተማማኝ ከሁሉ በላይ ደግሞ ሰላም ያያል ህዝቡ የልማት ስራዎቻችን ደግሞ በአብዛኛው ጥሩ ርቀት ስለሄዱ ጥሩ ውጤትና ተጠቃሚነት ስናረጋገጡ

ተቃዋሚዎች ግን ይህ የገዢው ፓርቲ አካሄድ ዘላቂ መሆኑን ይጠራጠራሉ። ዶክተር መረራ እንደሚያምኑት ችግሩን ለመፍታት መሞከር ለራሱ ለኢህአዴግ አስቸጋሪ ነው። በመጀመሪያ ደረጃ በግልጽ ቋንቋ ለማስቀመጥ የሚፈልገው ማንም መንግስት በጥፎ መንግስት መሆን አይፈልግም። ችግሩ ግን ጥሩ መንግስት የመሆን ጥያቄ ነው። ማንም መንግስት መልካም አስተዳደር እንደ መጥፎ ስራ ላይ አይችለም። ችግሩ መልካም አስተዳደር ማስፈን መቻል አለመቻል ጥያቄ ነው። የኢህአደግ ትልቁ ችግር የፓርቲ ፍላጎት፣ የኢህአደግ ፍላጎት እና የዜጎች ፍላጎት ሁሌም እየተጋጩ ናቸው። ለምሳሌ እነዚያን ነገሮች ለይምሰል ነው እንጂ የሚያቀርባቸው ነገሮች በእውነታው ማን ነው ማንን የሚቀጣው? ማን ነው ማንን የሚቆጣጠረው? ማን ነው ለምሳሌ በህዝብ መቶ በመቶ ካድሬዎቹን ሰርቃችሁ የህዝብ ድምፅ ሰርቃችሁ አስመርጡኝ ያለ መንግስት ካድሬዎች ለግላቸው ደግሞ ሲሰርቁ ለምን ትሰርቃላችሁ ብሎ እንዴት ሊቀጣ ይችላል? ኦረ እንትን እኮ ነው። የሰራውን ያሰራውን ስራ ያውቃል። ችግሩ እዛ ላይ ነው። ሁልጊዜ የሚጋጨው እና እነዛ ነገሮች ኢህአዴግ ለማስመሰል አንድ ጊዜ ለምሳሌ ንሰበው ምንድን ነው አንዳንድ ምንድ አንድ ሁለቱ ትልቅ ሊሆን ይችላል። ትናንሽ አሳዎች ለቅሞ ጸረ ሙስና እንትኑ፣ ከዚያ በኋላ ትላልቅ አሳዎቹ እያዋኙ ነው። አንዳንድ ሰሞን ለማስመሰል የሚናገራቸውና የሚሰራቸው አንዳንድ ነገሮች አሉ። አሁን ኢህአዴግ እንዲህ እያደረገ ነው የሚለው ግን በጣም ከአንድ ሰሞን ግርግር ማለፍ አይችልም። ለምሳሌ ጥሩ ምሳሌ የቀድሞ ጠቅላይ ሚኒስቴር የመንግስት ሌባ የግል ሌቦች መንግስቴን እጅና እግሩን አሰሩ ብሎ ፓርላማ ላይ ለዘጠና ሚሊዮን የሚተላለፍ ሚ እንትን በቀጣይ የሚሰራጭ ስርጭት ሲጮህ ነበር። በማግስቱ ስንት አንገቶች ይቆረጣሉ? ምን ይሆናሉ? እርምጃ ይወሰዳሉ ብለህ ሲጠብቅ ምንም የለም። አንጀታችሁ አልጨከነም ማለት ነው። ለምንድን ነው የማይጨክነው? እቺ የፓርቲዋ ጉዳይ ነው። ፓርቲው ስልጣን ላይ ለመቆየት ስልጣን ላይ መቆየት ፓርቲው እነዚህ ካድሬዎች ወሳኝ ናቸው። እናም ኢህአዴግ በተለይ በመጪዎቹ አንድና ሁለት ዓመታት ተጨባጭ ለውጥ እንደሚያመጣበት የሚገልጸው መልካም አስተዳደርን የማስፈን እቅድ ተቃዋሚዎችን አላሳመነም። ርዕሱ የሚያነጋግር የሌሎች ወገኖችን አስተያየትም የሚጋብዝ ነው። በተለይ ከገዢው ፓርቲ ተጨማሪ አስተያየቶችን ካገኘው በሌላ ዘገባ መለሳለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁኝ። እስክንድር፣ ወደ ተከታዩ ዘገባ እናልፋለን። የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ትናንት ለዩናይትድ ስቴትስ የተወካዮች ምክር ቤት ንግግር አድርገዋል። ከተለያዩ ዘጋቢዎቻችን የደረሱን ዘገባዎች አሉ። ሄኖክ እንደሚከተለው አዘጋጅቷቸዋል። በዋሽንግተን ዲሲ ከተማ እምብርት ካፒተል ሂል በበርካታ ስርሺዎች የተቆጠሩ ሰዎች ተሰባስበው የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በኮንግረስ ያደረጉትን ንግግር ተከታትለዋል። እዚህ ስቱዲዮአችን አጠገብ በሚገኘው የህዝብ ተወካዮች ምክር ቤት መቀመጫ አባ ፍራንሲስ ያደረጉት ንግግር ታሪካዊ ነው። በፖለቲካ ልዩነት በመከፋፈል የሚታወቀው የዩናይትድ ስቴትስ ኮንግረስ ዛሬ በአቡኑ መገኘት ለአፍታም ቢሆን አንድነትን አሳይቷል። በዚህ ሁኔታ በእጅጉ ከተደሰቱት መካከል የኮንግረሱ አፈ ጉባኤ ጆን ቤነር ናቸው። የካቶሊክ አማኝ ናቸው። ቤነር አባ ፍራንሲስን በክብርና በእንባ ተቀብለዋቸዋል። የኮንግረስ አባላት፣ አቡነ ፍራንሲስን ሳቀርብላችሁ ታላቅ ክብር፣ ኩራት እየተሰማኝ ነው። አቡነ ፍራንሲስ በዛሬው ንግግራቸው በቀጥታ የዩናይትድ ስቴትስ የህዝብ ተወካዮችን በሰፊው ደግሞ ለአሜሪካና ለዓለም ያስተላለፏቸው መልእክቶች የገበያ ለመመጣጠን የድህነት መስፋፋትና፣ የከባቢ አየር ለውጥ የሚያስከትላቸው ችግሮች፣ የስደተኞች ጉዳይ፣ ሰላምና ዓለም አቀፍ ትብብርና ፍቅር ላይ ያተኮሩ ናቸው። በተወካዮች ምክር ቤቱ ጥምር ጉባኤ ላይ ተገኝቼ ንግግር እንዳደርግ በዚህች የነጻነት ምድር የጀግኖች ቤት በሆነች ሀገር ሕዝብ በመጋበዜ ፍጹም ደስተኛ ነኝ። አራት አሜሪካውያን የቆሙላቸውንና የታገሉላቸውን እሴቶች በማጉላት ለአሜሪካ መልእክታቸውንና ቡራኪያቸውን አሳልፈዋል። ማርች ማርቲን ሉተር ኪንግ ከሃምሳ ዓመታት ዓመታት በፊት የተደረገ አንድ ጉዞ ላስታውሳችሁ። ጉዞው ማርቲን ሉተር ኪንግ ከሴልማ እስከ ሞንትጎመሪ ጎመሪ ለአፍሪካ አሜሪካውያን ሙሉ የነጻነትና የፖለቲካ እኩልነት የማረጋገጥ ሕልሙን ለማሳካት የመራው ነበር። ብዙዎቻችን እኮ በአንድ ወቅት እኛም መጤዎች ነበርን። አቡነ ፍራንሲስ በዛሬ ዕለት ያደረጉት ንግግር ማምሻውን በስፋት አሜሪካውያንን እያወያየ ይገኛል። በትናንትና ዕለት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በዋይት ሀውስ ቤተ መንግሥት አቡኑን ተቀብለው አስተናግደዋል። ቅዱስ አባታችን፣ በሚሼልና በራሴም ስም እንኳን ወደ ዋይት ሀውስ በደህና መጡ። አቡነ ፍራንሲስ በዩናይትድ ስቴትስ መዲና ጎዳናዎች ሲጓዙ ሕዝቡ በነቂስ ወጥቶ ተቀብሏቸዋል። ክሪስቲና ቲምቡሪ እንዲህ ትላለች። ዩናይትድ ስቴትስ በትሕትና የሚያጎንብሱ ሰዎች ሀገር አይደለችም። የዓለም ሀያል ሀገር ናት። ጳጳሱ የሚያሳልፉት ምልክት የፍቅርና የትሕትና እንዲሁም መሰረታዊ ስብዕናችንን የሚያስታውስ ይሆናል። አቡነ ፍራንሲስም በመልእክታቸው አሜሪካውያን የካቶሊክ እምነት ተከታዮችን ባርከው አመስግነዋል። ሁኒፐ ርላቤተ ክርስቲያኒቱ በአሜሪካ በተለይ በሕይወትና በቤተሰብ ጉዳዮች ላይ ያላትን የጸና አቋም በማሰብ ነው ወደዚህ የመጣሁት። ሰዎችን አንድ የማድረግ ስጦታ አላቸው። እምነታችን የተለየ ቢሆንም የሁላችንም አባት ዐይነት ስሜት ያሳድሩብናል። ስለዚህ በጣም ደግ አባት ናቸው። የዋሽንግተን ዲሲዋ ኒሺ ሜንዴዝ ነች አቡነ ፍራንሲስን ለማየት በየመንገዱ በየአደባባዩ በየህዝብ መናፈሻ ስፍራዎች ሁሉ የሚሰባሰቡ የመዲናዋ ነዋሪዎች እጅግ እጅግ በጣም ቁጥራቸው ብዙ ነው አሜሪካዊ ካቶሊኮች በመቻቻል ሁሉን አቅፈው የሚኖሩ ናቸው የሌሎች መብቶች እንዲከበሩ ፍትሕና ሰቆቃ በሰው ልጆች ላይ እንዳይፈጸም የሚተጉ ናቸው። አባ ፍራንሲስ በምጣኔ ሀብት እኩልነት በተለይ ሀብታሙ እያገኘ ደሃው እያጣ የሚሄድበትን ሥርዓት ይተቻሉ። የከባቢ አየር ሁኔታም ለውጡ ያሳስባቸዋል። የአየር ንብረት ለውጥ የሚያስከትላቸው ችግሮች ዛሬ ነገ እያልን የምናመነታበትና ለመጪው ትውልድ የምናሳልፈው ጉዳይ እንዳልሆነ ግልጽ እየሆነልኝ መጥቷል። አቡነ ፍራንሲስ በዛሬው የኮንግረሱ ንግግራቸው በግልጽ ውይይት እናደርግ ሲሉ አሜሪካንና ሕዝቧን ጨምረው ባርከዋል። ዛሬ ማምሻውን አቡኑ ወደ ኒውዮርክ ከተማ ያመራሉ። የአሜሪካ ጉብኝታቸውን የሚያጠቃልሉት በፔንስልቬንያ ግዛት ይሆናል። ክቡራትና ክቡራን አድማጮች የሄኖክ ዘገባ የተጠናቀረው ትናንትና ስለነበረ ዛሬ የተባለው ትናንትና ተደርጎ እንዲወሰድ ከይቅርታ ጋር እንጠይቃለን። እንደተባለው በዘገባው ላይ አቡነ ፍራንሲስ ትናንትና ማምሻውኑ ወደ ኒውዮርክ ተጉዘዋል። አቡነ ፍራንሲስ ዛሬ ሊቀ ጳጳስ ዘካቶሊካውያን ለተባበሩት መንግስታት ድርጅት ንግግር አድርገዋል። የዓለም ፕሬዚደንቶችና ጠቅላይ ሚኒስትሮች የአየር ንብረት ለውጥን እንዲፋለሙ፣ ድህነትን ለማጥፋት እንዲሰሩ፣ ግጭቶችን እየሸሹ ለሚጓዙ ስደተኞች ጥቃትን የሚጓዙ ስደተኞችን ከጥቃት እንዲጠብቁና እንዲንከባከቡ ማሳስበዋል። አቡኑ የተፈጥሯችንን አካባቢ አግባብ ባልሆነ ሁኔታ መጠቀምና ማውደም ተጠቃሚ ያልሆኑ የኅብረተሰቡን ክፍሎች ከምጣኔ ሀብትና ከማኅበራዊው ልማት ያገለለው ምሕረት የለሽ ሂደት ውጤት ነው ብለውታል። ስግብግብና ገደብ የለሽ የስልጣን ጥማትና የሀብት ማግበስበስ፣ የብልጽግና ፍላጎት ያሉንን የተፈጥሮ ሀብቶች ያለ አግባብ እንድንጠቀም ያደርጉናል ብለዋል። አቡነ ፍራንሲስ መሬት ስጦታችን ናት ልንጠብቃት ይገባል ብለዋል። አቡኑ በሰሞኑ ንግግራቸው ይህንን የአቡኑንና የቫቲካንን የዘንድሮ አቋም አቋማቸው በማደግ ላይ ባሉ ሀገሮችም ላይ ያለውን አንድምታ አስመልክቶ በተፈጥሮ አካባቢ ጉዳዮች ላይ የሚመራመሩትን ሳይንቲስትና ካናዳ በሚገኘው ካልጋሪ ዩኒቨርሲቲ መምህርና የልማትና የምርምር ሂደት ቡድን ሊቀመንበር ዶክተር ጌታቸው አሰፋን አነጋግሬአለሁ። ዶክተር ጌታቸው አሰፋ ጤና ይስጥልኝ እንደምን ጤና ስፈልለኝ እንደምን አመሸ ሰለሞን። እግዚአብሔር ይመስገን። አሁን የደወልኩሎት ከአቡነ ፍራንሲስ የዩናይትድ ስቴትስ ጉብኝት ጋር ተያይዞ በተለይ በአሁኑ ጊዜ እጅግ አንገብጋቢ የሆነ የመጣውን የተፈጥሯችንን አካባቢ የአየሩን ንብረት በተመለከተ አንዳንድ የእርሶን ማብራሪያና ትንታኔዎች ለመጠየቅ ነበር እና እስቲ በቅድሚያ ይህንን የተፈጥሯችንን ሁኔታ የአየሩን ንብረት በተመለከተ ዋና ዋና የሚባሉት የእምነት ተቋማት መሪዎች ምንድን ነው ሀሳባቸው፣ እምነታቸው በአጠቃላይ አሁን በአንዳንድ እምነቶች ከመጀመሪያ ጀምሮ በስፋት በስፋትና በጥልቀት ከቅዱስ መጽሐፋቸውን ጀምሮ አስቀምጠው የሚንቀሳቀሱ አሉ እና አንዳንዶች ምናልባት እምነት በአካባቢ ጥበቃ ላይ ያለው ተጽዕኖ በአሉታዊም በአሁንታም ሊታይ የሚችል ነው የሚለውን ለምሳሌ የክርስትናውን ስናይ ዓለምን እንዲነዳት ነው እንዲገዛት፣ እንዲነዳት ነው ሰው የተፈጠረው ሲባል ምናልባት በአሉታዊ ብቻ የሚተረጎምበት ጊዜ አለ። ነገር ግን መለስ ብለን ስናየው አሁን ለምሳሌ በጥንተ ተፈጥሮ አዳም ምድርን እንዲያበጃት እንዲጠብቃትም የሚል ቃል ቴክኖሎጂም እንዲያሳድግ እንዲያበጃት እንዲጠብቃትም ደግሞ ሲል የአካባቢ ጥበቃ ደግሞ አብሮን እንዲያስኬድ ነው እና በተለይ አሁን የአቡኑም ጎብኝት የፖፕ ፍራንሲስም ጎብኝት በምናይበት ሰዓት ይሄ የማይታበል አማኞች እና እምነታቸው በአካባቢ ጥበቃ ከፍተኛና በጎ አስተዋጽኦ ሊያበረክት የሚችል መሆኑን የሚያሳይ ነው። ብዙ ጊዜ ሲያነሱ አንዳንድ ሰዎች፣ ተንታኞች ወይም ደግሞ ከተፈጥሮ አካባቢ ጋር ቅርበት ያላቸው ሰዎች የእምነቱን መሪዎች ሲያነሱ የሰው ልጅ በዚህ የተፈጥሮ አካባቢ ሁኔታና በአየር ንብረት ለውጥ ላይ ብዙ ጫና እንደሌለው የምናየው ሁሉ የእግዚአብሔር ስራ እንደሆነ የምናያቸው መለዋወጦች በየጊዜው፣ እናንተም የምታነሷቸው ሚዲያውን በየጊዜው የሚጨቃጨቅባቸው ፖለቲከኞቹም የሚነታረኩባቸው ለውጦችና የተፈጥሮ ክስተቶች ሁሉ የእግዜር ስራ እንጂ የሰው አስተዋጽኦ አይደለም እያሉ የሚሟገቱ እንዳሉ ነው የሚናገሩት። ልክ ነው፣ ያ ይስተጋባል። ነገር ግን ይሄ መሰረታዊ ከሆነ የእምነቶች በተለይ አሁን ለምሳሌ በክርስትናው በምናነሳበት ሰዓት ያለመረዳት ችግር ነው ብዬ ነው የማየው ነው። እኔ ለምሳሌ መመረቂያ ጽሑፌን ፒኤችዲ በምሰራበት ሰዓት ግን የጠቀስኳቸውን አንስቼ ነበረ የጀመርኩት ማለት ነው። ለምሳሌ የሰው ልጅ ቀደም ብሎ እንደምናውቀው የተሰጠው ትዕዛዝ ልክ እንዲጠብቅም እንዲያበጅም ከሆነ እንግዲህ በኢንዱስትሪ አብዮት በምናይበት ሰዓት ከዛ በኋላም በነበሩ እስከ ቅርብ ጊዜ ካለው ድረስ በምናይበት ሰዓት ማበጀቱ ላይ ነው የበረታው። የሰው ልጅ ቴክኖሎጂ ማበልጸግ ላይ፣ ቴክኖሎጂ ማሳደግ ላይ፣ የቴክኖሎጂ መፈልሰፍ ላይ ነው የበረታው እና የመጠበቁ ጉዳይ ለሺ ዓመታት በተለይ ላለፉት ሁለት መቶ አምሳ ዓመታት ከኢንዱስትሪያ ቤት በኋላ ወደ ጎን የተተወ ነበር። የዛ ደግሞ ውጤት እያየው ነው ነው አሁን በምናየው አሁን ምናልባት በምናነሳቸው ጥያቄዎች የምናነሳቸው ችግሮች በሙሉ የተያያዙት ከሁለቱ ትእዛዞች ከመንታዎቹ ትእዛዞች አንዱ ተነጥሎ በመያዙ ነው የሰው ልጅ እዚህ የደረሰው። እና ይሄ በእምነትም በሳይንስም የሚታይ ነው። እና ኃላፊነት እንዲሁም ለነፍስ ለዘላለማዊ ህይወት ብቻ ሳይሆን ለዚህ ለምንኖርበትም ዓለም ኃላፊነት እንዲያውም እኚህ ፖፕ ፍራንሲስ ልዩ የሚያደርጋቸው ያንን ታይቶ በማይታወቅ መልኩ በካቶሊክ ቤተክርስቲያን ፖፖች በየጊዜው የሚጽፉት መልእክት አለ እና ያ መልእክት የተለያየ የነገር እምነት የተለያዩ ነገሮች ነው የሚያመጣው እና ፖፕ ፍራንሲስ ግን አሁን ሰኔ ላይ ያወጡት ወደ መቶ ሰማንያ አራት ገጽ የሚሆነው መልእክት ሙሉ በሙሉ ያዋሉት በአካባቢ ጉዳይ ነው። ትናንት እንዳየኸው በነጭ ቤተ መንግስትም ዛሬ በኮንግረስም ያደረጉት ንግግር በአብዛኛው ይዘቱ ከአካባቢ ጥበቃ ጋር የሚያያዘው ከዛኛው መልእክታቸው የወጣ ነው። በአጠቃላይ እንደውም ሲታይ አሁን የአቡነ ፍራንሲዝ በተፈጥሮ አካባቢ ላይ እንዲህ መንቀሳቀስና የተፈጥሮ አካባቢ የአየር ንብረት ደህንነት ተሟጋች መሆን በቫቲካን አቋም ላይ፣ በአጠቃላይም በእምነቶች ውስጥ ማለት ነው፣ በግዙፍ እምነቶች ውስጥ ባለው አጠቃላይ አስተሳሰብና አቋም ላይ መሰረታዊ ለውጥ ወይም ፓራዳይም ሽፍት ያመጣ አቋም ነው ተብሎ ነው የሚታመነው። ምንድነው አባ ፍራንሲዝን ለይቶ እንዲህ ሊያደርጋቸው የቻለው ለመሆኑ ምን ብለው ምንድን ነው ብለው ያስባሉ? በቅርብም እርሶ ያጠኑት ነገር ካለ ይመስለኛል አሁን እሳቸው ምናልባት እንደሚታወቀው ወደዚህ መንበር ከመጡበት በኋላ የመጡበት ወቅት ያው ይሄ ጉዳይ በከፍተኛ ሁኔታ ብዙ መዘዞች እያስከተለ መሆኑ፣ ሁለተኛ ደግሞ ከእምነት አንጻር ሳቸው ይህንን እንደ ዩ ዝም ብሎ እንዲያው የካርበን ልቀት ቅነሳ ብቻ አይደለም የሚያዩ ሰብአዊ መዘዙንም እያዩ ነው እና ደስ በሚል ሁኔታ ይህንን ኃላፊነታችን መወጣት አለብን ስንል ይቺ የጋራ ቤታችን የምንላት ከኢኮኖሚም ጋር አያያዘው ከድህነትም ጋር አያይዘው ከሰው ልጆች ፍልሰትና ስደትም ጋር አያይዘው ነው የሚያነሱት እና ልክ የዚህ የሰው ልጅ ክብር ማንነት ተፈጥሮ ሁሉ አያይዘው ነው የሚያመጡት እዚህ ላይ እና እንዳልኩ ሰኔ ላይ ይህንን መልእክት ለ ለአንድ ነጥብ ሁለት ቢሊዮን ካቶሊካውያን ካስተላለፉ በኋላ እንዲሁም ለመላው ዓለም ከበተኑት በኋላ ወዲያው ምንድነው ያደረጉት? ሐምሌ ላይ የዓለማችን ትልልቅ ከተሞች እነ ኒውዮርክን ጀምሮ ቦስተን፣ የተለያዩ ከተሞችን እና የስቴቱ ገዢዎችን ደግሞ የዓለሙ ሰብስበው ነበረ ቫቲካን ውስጥ እና ይህንን በግልጽ ነው በዛ ንግግራቸው የተባበሩት መንግስታት ከፓሪሱ ጉባኤ በፊት ምን ማድረግ እንዳለበት ይሄ የሰው ልጅ የፈጠረው እንደሆነ አንዳንዶች እንደሚሉት በተለይ በሪፐብሊካኑ ሳይት እንደሚሉት እንዲሁ በተፈጥሮ እየሆነ ያለ ነገር ሳይሆን የሰው ልጅ ያስከተለው መዘዝ እንደሆነ፣ የአካባቢ ንብረት መለወጥ እና ይህንን አጽንተው፣ እንደ መግለጫም እንዲያወጡ እነዚህ ከንቲባዎች ከካሊፎርኒያ ገዢ ጀምሮ እንዲፈርሙበት አድርገዋል እና በንግግር በመልእክት ብቻ ሳይሆን ይህ የሚደረገው ሂደት የስብሰባዎች የስምምነቶች ሂደቶች ላይ በጎ ተጽዕኖ ለማሳደር እየሰሩ ያሉ ናቸው ብዬነማ አቡነ ፍራንሲስ እንግዲህ ትናንትም ከፕሬዚደንት ባራክ ኦባማ ጋር በተገናኙበት ወቅት፣ ዛሬም በተወካዮች ምክር ቤቱ ጥምር ጉባኤ ላይ በተገኙበት ወቅት የዚች የግዙፏ በምጣኔ ሀብትም ታላቅ የምትባል ሀገር መንግስት ፊት ቀርበው ይህንኑ አቋማቸውን አንጸባርቀዋል። ከበካዮቹም ከግዙፎቹ አንዷ ተብላ የምትታመነው ሀገር መንግስት ፊት ማለት ነው። በመጪው ሳምንት ደግሞ በተባበሩት መንግስት መንግስታት ድርጅት ሰባኛ ጉባኤ ላይ እንደዚሁ ተገኝተው ከሚያስተላልፏቸው መልእክቶች አንዱ ይሄው የተፈጥሮ አካባቢ ጥበቃ፣ የአየር ንብረት ለውጥ ጉዳይ ነው የሚሆነውና በማደግ ላይ ላሉ ሀገሮች ለመሆኑ ምንድን ነው የሚሰጠው ትርጉም? ምንድን ነው ያለው አንድምታ በማደግ ላይ ላሉ ሀገሮችም በተለይ ደግሞ እምነት ከፍተኛ ሚና በሚጫወትባቸው ማህበረሰቦች ይሄ ነገር ብዙ ጊዜ እንዳልከው ነው። በተለያዩ በእኛም ሀገር ሳይቀር እንዲህ እንዲህ አይነት ነገሮች ከዚህ ከእምነቱ ጋር እዚህ ዓለም የሚደረጉ ስራዎች የዚህ ዓለም ስራ አድርጎ የማየት ነገር አለ እና ምናልባት እኚህ ሌሎችም የእምነት መሪዎችን አስተባብረው የተለያየ ስራዎች እየሰሩ ስለሆነ ሌሎችም የእምነት መሪዎች ለምሳሌ የግብፅ ኦርቶዶክስ ከኢትዮጵያ ጋር ሆኖ በተለያ ቀደም ብሎ የዛሬ አምስት ዓመት ስድስት ዓመት እንደዚህ አይነት ጉባኤዎች ያደርጉ ነበር እና እንደዚህ ተጠናክሮ በሚቀጥልበት ሰዓት ወደ ታች የመውረድ ዕድሉ ከፍተኛ ነው። ለምን በአብዛኛው ማህበረሰቡ ያው የእምነት መሪዎችን ከፋዱ ወይም ማየት ቃላቸውንም ምናልባት በተሻለ ሁኔታ ከፖለቲከኞች ይበልጥ በተሻለ ሁኔታ የመመልከት ነገር ስላለ ወደ ታሽ ወቅት የሚደረጉ ስራዎች ኃላፊነት የመሰማ ስለ ኃላፊነት ነው። በአብዛኛው አሁን በዚህ በምክር ቤቱ ንግግራቸውም ሲያነሱ የነበረው ከአካባቢ ጥበቃ እያያዝም አያያዝም እያንዳንዳችን ኃላፊነት እንዳለብን፣ ስለ ሰው ልጅ ክብር፣ ስለ ሰው ልጅ ከድህነት መውጣት፣ ስለ ፍልሰት፣ ስለተለያዩ ነገሮች እና የእሳቸው እንደዚህ በንቃት መሳተፍ በኋላም እንዳልከው በተባበሩት መንግስታት ንግግራቸውም ያነስታል ተብሎ ተስፋ የሚደረገው ወደ ሁሉም የሚደርስ መልክ ይኖራቸዋል እና ከፍተኛ እና በጎ ተጽዕኖ አለው ብዬ አምናለሁ። አዎ በዛ ላይ በድርቁም በማዕበሉም በረሃቡም ሳያጠፋ የሚገረፈው ለዚህ ለውጥ ለዚህ ጥፋት ምንም ሳያዋጣ በደሉ የሚደርስበትና የጉዳት ሁሉ ተሸካሚ የሚሆነው ኢትዮጵያን የመሳሰሉ ሰሞኑን እንደምናየው ጭምር ማለት ነው። በማደግ ላይ ያሉ ሀገሮች በመሆናቸው ምናልባት አባ ፍራንሲስ እዚህ ላይ አተኩረው ሊሰሩ ይችላሉ የሚሉበት ነገር ይኖር ይሆን? አዎ አሁን ለምሳሌ እንዲሁ የፓሪሱን በምናይበት፣ ምክንያቱም እሱንም አዎ ወደዛም ልዘልቅ ነበረ። እንደውም ካነሱ አይቀር እሱንም አያይዘው ይግለጹልኝ። ለፓሪስ የሚያበረክተው አስተዋጽኦ ምንድን ነው? እንግዲህ የፓሪሱ አሁን እንዳልኩት ሰኔ ላይ ቫቲካን ሲሰበስቡ እነዚህ ከንቲባዎችና የመሳሰሉትን አንዱ ፓሪስን ነው በእይታ ውስጥ ያስገቡት። አሁንም ለፕሬዚደንት ኦባማ ትልቅ ስንቅ ነው ብያምን አለውኝ። ያው የፖፕ ፍራንሲስ በአሜሪካ ተገኝተው እንደዚያ መልእክትና ድጋፍ መግለጻቸው፣ ከዛ በተጨማሪ ደግሞ ለሰባ ሚሊዮን አሜሪካውያን ካቶሊኮች እና እነሱ ለሚደግፏቸው የኮንግረስ አባላት ብሎም በዚህ ላይ ቸልተኝነት እና ክህደት ልበለው የሚሰማቸው ወይም ደግሞ የለም ብለው የሚያምኑ ሪፐብሊካኖች ለውጥ የለም አካባቢ የአየር ንብረት ለውጥ የለም የሚሉ ማለት ነው። አዎ ለእነሱ ሁሉ ይህን ነገር እንዲፈትሹት መልሰው እንዲያዩት የሚያደርግ ይመስለኛል። በዋናነት ደግሞ ያሰምሩበት ዛሬ ንግግራቸው ላይ ለባለ ሀብቶች፣ ለኩባንያዎች ሀብት ማፍራት ጥሩ ነገር ነው፣ ትልቅ ስራ ነው፣ የተከበረ ስራ ነው ባለሀብት መሆን ነገር ግን በኃላፊነት መሆን አለበት። ይህም ኃላፊነት ለጋራ ቤታችን ለሆነችው ለምድራችንም እንዲሁም እዛ ለምንኖረው ለሰዎች ልጆችም ነው የሚለው መልእክታቸው ትልቅ ትልቅ መልእክት ነው ብዬ ወስደዋለሁ። ዶክተር ጌታቸው አሰፋ መቼም ለተለመደው ጥልቀትና ቅርበት ያለው ማብራሪያው በጣም አድርጌ አመሰግናለሁኝ። እግዚአብሔር ይስጥልኝ፣ በጣም እግዚአብሔር ይስጥልኝ። ሰላሙ እንግዲህ ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት እንገናኝ። ለአሁን በዚሁ እንሰነባበት። ጤና ይስጥልኝ። ትዕግሥት ፋንታውን ልጋብዛችሁ። ትዝታ የፕሮግራሙ አቀናባሪ የጽዮን ግርማ ግብዣ ነው። ቮይቴክ ዞርኒያክ ቴክኒሻኑ ነው። ጤና ይስጥልኝ።